በእነ አቶ አራርሶ ቢቂ ላይ የሚመራው የኦሮሞ ነፃነት ግንባር ባለፈው ሳምንት መጨረሻ ላይ አካሄድኩት ያለው ጠቅላላ ጉባኤ ከድርጅታችን እውቅና ውጭ ነው ሲሉ የፓርቲው ሊቀመንበር ዳውድ ኢብሳ በቃል አቀባያቸው በኩል ገልጸዋል። በአቶ አራርሶ ቢቂ ላይ የሚመራው ኦነግ ግን ጠቅላላ ጉባኤውን ማካሄዳቸው አግባብ እንደሆነ ነው ያስታወቀው። ጉባኤው አቶ አራርሶ በቂላን አዲሱ የኦነግ ሊቀመንበር አድርጎ መምረጡ ተገልጿል። በዚህ ጉዳይ ላይ ከምርጫ ቦርድ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ፀሐይ ዳምተው ዘገባ ልካለች። የኦሮሞ ነጻነት ግንባር ኦነግ ባለፈው ቅዳሜ በድርጅቱ ዋና ጽሕፈት ቤት የተካሄደው ጠቅላላ ጉባኤ ህገ ወጥ ነው ስል ገልጿል። ጠቅላላ ጉባኤው ከድርጅቱ እውቅና ውጪ ነው ሲሉ የኦነግ ቃል አቀባይ አቶ በትር ጌሳ ለአሜሪካ ድምፅ አብራርቷል። ግብዣም አልደረሰንም። እዚህ ነገር እየተካሄደ ስለመሆኑም ራሱ ምንም አይነት ድምጽ አልዳፈረንም። በህገ ደንባችን መሰረት አል ድርጅቱ ተወካይ ሊቀመንበሩ ነው ስለዚህ በስልጣን ላይ እስካሉ ድረስ በዛ ዋና ጽሕፈት ቤት የሚደረግ ማናቸውም ነገር ሊቀመንበሩ ጋባዥነትና እውቅና መሆን አለበት። ይሄ ህጋችን ነው የሚደነግገው። ያ አልተደረገም። አብዛኛው ማለት ይቻላል፣ ሁሉ ማለት ይቻላል የድርጅቱ አባላት አልሰሙም እና የድርጅቱ መዋቅር የማያውቀውን ስብሰባ ነው ያደረጉት። በአቶ አራርሶ ቢቂላ የሚመራው ኦነግ በበኩሉ ጠቅላላ ጉባኤው በህጋዊ መንገድ የተካሄደ ነው ሲል ገልጿል። ከድርጅቱ ከፍተኛ አመራሮች መካከል አ አንዱ አቶ ቀጀላ መርዳሳ ስለ ጉባኤው እንዲህ ሲሉ አብራርተዋል። አሁን የተፈጠረው ችግር ራሱ ጠቅላላ ጉባኤ እንድንቀመጥ አስገድዶናል ነው። ጠቅላላ ጉባኤ ካልተቀመጠ ይህ ችግር ሊፈታ አይችልም። የድርጅቱ መዋቅሮች እንደ ስራ አስፈጻሚ፣ እንደ ማዕከላዊ ኮሚቴ ያሰሉት ተቋማት ወይንም ደግሞ ህጋዊ የድርጅቱ አካላት ውሳኔ መስጠት የማይችሉበት ደረጃ ላይ ነበሩ ከትናንትና ድረስ ማለት ነው። ጠቅላላ ጉባኤው ከድርጅቱ ህገ ደንብ ውጪ የተካሄደ ነው ስል በአቶ ዳውድ እብሳ የምመራው ኦነግ ለምርጫ ቦርድ እና ለአዲስ አበባ ፖሊስ ኮሚሽን ደብዳቤ ማስገባቱንም አቶ በቴ ተናግረዋል። ምክንያቱም አዲስ አበባ ፖሊስ ኃላፊነቱን ተረክቦ ነው ቢሮ ሲጠብቅ የነበረው እና ከሕግ አግባብ ውጪ የኦነግን አመራር ከጽህፈት ቤቱ ባስወጣበት ቀን የገባው ቃል ምንም አይነት ነገር ይህ ግቢ ሊፈጠር ፖሊስ ኃላፊነቱ እንደሚወስድ ነበር። ስለዚህ እሱ ባለበት ይሄ ነገር መፈጠሩና እሱም ኃላፊነት እንዳልተወጣ ጠቅሰን ለፖሊስ ኮሚሽንም ጽፈን ነበረ ለምርጫ ቦርድም ይህንን አቋማችንን ድርጅቱ የማያውቀው ስብሰባ እየተደረገ መሆኑን አሳውቀናል። አቶ ቀዜላ መርዳሳ በኩላቸው የጉባኤው መካሄድ ድርጅቱን ከውድቀት ለማስቀረት የተወሰደ እርምጃ ነው ሲሉ ገልጿል። ሀገሪቱ ሕልውና እንዲቀጥል አልፎም ደግሞ በአገሪቷም ምርጫ በዚህ አመት ይካሄዳል ተብሎ በታቀደው ምርጫ ውስጥም ለመሳተፍም እነዚህ ችግሮች መፈታት አለባቸው የሚሉ በዘርፈ ብዙ ምክንያቶች አሉ ማለት ነው። ለዚህ ጠቅላላ ጉባኤ መደረግ የአዲስ አበባ ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ፋስ ካፋንታ ጉዳዩን አስመልክቶ ተከታዩ መልስ ሰጥቷል። እኛ ጠቅላላ ጉባኤው ስብሰባ እንደሚደረግና እዛ ጠቅላላ ጉባኤው ላይ ፖሊስ ጥበቃ እንዲያደርግልን እኛ ከፈቀድነው ውጭ ሰው እንዳይገባ ብለው ባጅ መግቢያ ባጅ አዘጋጅተው ቅዳሜ ቀኑ ሙሉ ስምንት ሰዓት ስብሰባ ነው የነበራቸው። እዛ ስብሰባ ላይ እነሱ ባቀረቡ ጥያቄ መሰረት ፖሊስ ጥበቃ ሲያደርግላቸው ነው የነበረው። በማግስቱ እንደዚሁ የሁድለት ጠቅላላ ጉባኤ የተመረጡ ሰዎች አሉ። እነዛ ሰዎች በዚህ ነው ስብሰባ ሲያካሂዱ የነበሩት። ያንንም ያው ፖሊስ ጥበቃ ሲያደርግ ነው የነበረው እና እዛ ውስጣቸው በነበረው አለመግባባት አንደኛው አትገባም፣ ሌላው እንደዚህ እናደርጋለን ብሎ እንግዲህ ጠቅላላ ጉባኤ ሰዎች የሚሰበስቡ ሰዎች ይኖራሉ። በጠቅላላ ጉባኤውም ምናልባት እነሱ እዛ በፖለቲካ ውሳኔ የሚሰጡትን እኛ የምናውቀው ነገር የለም። ከዛ አላስገባም ብሏል የሚለውን በሙሉ እኛ ተደኮ ከእኛ ስራ ጋር የሚያያዝ አይደለም በሙሉ እዛ ፖለቲካ ችግራቸውን በፖለቲካ ነው መፍታት ያለባቸው። ጠቅላላ ጉባኤው በማጠቃለያው አቶ አራርሱ ብቅላን የኦነግ ሊቀመንበር አድርጎ መምረጡ ተገልጿል። አቶ ብርሃኑ ለማና አቶ ቀጀላ መርዳሳ ደግሞ ምክትል ሊቀመንበር ሆኖ መመረጣቸውን ነው የተጠቆመው። የኢትዮጵያ ምርጫ ቦርድ በ በዚህ ጠቅላላ ጉባኤና በአካሄደው ምርጫ ላይ ያለውን አስተያየት ለጊዜው ማካተት አልተቻለም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ